የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ ከተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተወያዩ። ይህ አቧራና እድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ጫማችን ላይ አቧራ እየያዝን ወደ ቢሮ ስንገባ ቢሯችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው። አጠቃላይ ውይይቱን የያዘ ዘገባ ይዘን እንመለሳለን። የሰማያዊ ፓርቲ መግለጫን የሚዳስስም ዘገባ ይዘናል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለሥልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ሕዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ዝርዝሩን እንመለስበታለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ያደረጉትን ስምምነትም እንቃኛለን። በህገወጡ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ጉዳይም በዘገባ አካተናል። Gabina VOA. I'll cross the Master Shakaru. Gabina VOA. Let's cross boundaries together. ኢትዮጵያን ወደ ኋላ የሚመልስ ሀይል የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ እያጋጠሙ ያሉ ፈተናዎችም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጥረዋል ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ውስጥ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉን የገለጹት ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተወያይተዋል እስክንድር ፍሬው ተከታዩን ዘገባ አልኳል። የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በእድሳት ላይ የሚገኘው የጠቅላይ ሚኒስትር ጽፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽፈት ቤት ውስጥ ዛሬ እንደ ትናንት፣ ዘንድሮም እንዳምና አይደለም። በልዩ ልዩ የሥራ አጋጣሚዎች የበፊቱን ጽፈት ቤት የማየት ዕድል ያጋጠመው የዚህ ዘገባ አቅራቢም ይሄንኑ ተመልክቷል። ይህ እድሳትና የተገኘ ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከእነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽህፈት ቤታቸው ቅጥር ግቢ የተገናኙት የእድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል። የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ አቧራው፣ ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምጽ ይረበሻሉ። ምንድን ነው ይህ አቧራ፣ አያበቃም ወይ? ይህ አቧራና እድሳት የበለጠ ችግር አመጣብን፣ ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው። በኢትዮጵያ እያጋጠሙ ያሉ ፈተናዎችንም ታዲያ በቤት እድሳት ወቅት ከሚያጋጠሙት ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሀሳብ እዚህም እዚያም የሚደመጠው፣ ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ። የቤት መፍረስ ድምጸት መሰማት እዚህም እዚያም ጩኸት ማየት ለእኛ በእጅጉ ያበረታናል። እንደዚህ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም ተግዳሮቱ የሚያጋጥሙን ፈተናዎች ይበልጥ ጠንክረን ሕልማችን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሀሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምሰሙት ረብሽ አሁን የምትሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል ያሳንሳል የሚል ሀሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ ማነስ ውድቀት ስለሆነ ለእኛ የሚያስፈልገን መስፋት ነው። ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት እድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን፣ ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። ከእንግዲህ በኋላ ኢትዮጵያን ወደ ኋላ መመለስ የሚችል ኃይል የለም። ግን እንደሚታደስ ቤት አቧራ ልታዩ ትችላላችሁ። እንደሚታደስ ቤት እዚህም እዚያም ድምፅ ሊሰማ ይችላል። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው፣ መቆሸሽም ዋጋ ነው፣ መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለሕዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። ሁለት መቶ አርባ ሁለት መቶ አምሳ የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል። የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከእነዚህ አንዷ ናት። በጣም ነው ደስ ያለኝ። በጣም ስሜትን እንደዚህ ቃላት ያጥረኛል ለመግለጽ በጣም ነው ደስ ያለኝ። በቃ ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘ ነው ስላየ ነው እና ብዙ ትምህርትም ሰጥቶናል ለራሳችን እና በቤት አስመስሎ በጣም ትልቅ ትምህርትን ይሰጣል። እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን፣ ለጎረቤት ሰው፣ በአቅራቢያ ላለው ለሰፈር ሰው ሁሉ ማስተላለፍ አለብን እንዳለብንም ተገንዝብ ያለው። ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ? ምንድ ነው ምትወጁ ስለ ዶክተር አብይ ስለ ጠቅላይ ሚኒስትር አብይ? እሱ ማለት ዶክተር አብይ በቃ እንዴት እንደምገልጸው ራሱ በጣም በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም መቻቻል፣ ሁሉን ነገር አሳይቶናል። ሁሉን ነገር ፍቅር፣ መደመርን፣ የቋንቋ፣ የባህል፣ የሁሉን ነገር እኩልነት ሁሉን ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው በጣም ነው የምናደንቀው። ከአዲስ አበባ ደጃቸው እንዲራት ትምህርት ቤት የመጣችው የአስራ ሁለተኛ ክፍል ተማሪ ፍሬ ህይወት አባተ ተመሳሳይ ሀሳብ አንጸባርቃለች። የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይህ ነገር አላፊ እንደሆነ ይነግረውናል። በጣም ደስ ይላል። ይሄዳ ከሀዲያ ዞን ሆሳእና የመጣው አባይነ ሀብቴም ሀሳቡን አካፍሎኛል። ከተናገሩት ነገር የተናገሩት ምሳሌ የቤቱ እንትን መታደስ በጣም ለእኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ። ቤቱ እድሳት ላይ ያለ ያው የሚያማድሩ ሰዎች ይኖራሉ። ነገር ግን እድሳቱ ሲያልቅ ለበጎ ነው። ኢትዮጵያ ትለወጣለች ያሉት ማለት ነው። እሱ እንትን በጣም ደስ የሚል መልዕክት ነው ያለው። አሁን ደግሞ ጠቅላይ ሚኒስትሩ ጽሕፈት ቤት የታደሰውን ጎበኛችሁ አደለ? ስታየው የበለጠ ምሳሌው ግልጽ ሆነላችሁ። እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ አሁን ወደፊት ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባህር ተረጅችዋለሁ ያን በማየት ይሄ ማለት ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት። እኔ ወላሂ በጣም ነው ደስ ያለኝ እንደኔ በነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው የምለው። እኔ በጣም ራሴን እንትን ማለት ነው መቆጣጠር ነው ያቃተኝ። ቅድም ለምን እንደዚህ ፍሪ ሆኖ ነጻ ሆኖ ነው ጠቅላይ ሚኒስትር በጣም የሆነ እንትን ትልቅ እንትን ነው የሚመስለኝ፣ ግን ዶክተር አብይ በጣም ነው ደስ የሚለው። ቀለል ብሎ ህጻናትን አነጋግሮ አወያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ የሚለውን ነው እንግዲህ ኢትዮጵያ ውስጥ አንዳንድ ችግሮች አሁን የሚታዩትን በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት እድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል። ዶክተር አብይ አህመድ በምሳሌ ሲያስረዱ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽህፈት ቤት በጣም የለወጡትን ተመልክታቸዋል። ምሳሌው እንዴት ነው ገላጭ ነው ላንቺ? ምሳሌው በትክክል ገላጭ ነው ነው ብለው ለምን አሁን በተለያዩ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ ያን ግጭት በቤት እድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው። መጀመሪያ ላይ ያው አዋራ፣ ጫጫታ፣ ረብሻ ይኖራል። ቤት ይሳል እስከ ቻክ ድረስ ያለውን በትክክል አስረዳቱሁን የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹህና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ትክክል ነው። ግልጽና ለህፃናቱ በሚገባ መንገድ እና አሁን ከዚህ ሄደው ህጻናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባቸው ወደ ህጻናት ወደ ትምህርት ቤት ሲመለሱ ልክ ያንን ግንዛቤ የሚያስጨብጡ ይመስለኛል። ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽህፈት ቤት ጎብኝተዋል። ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽህፈት ቤቱ በአይናቸው እንደሚያዩ ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩም ዛሬም በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ፓርቲው ከሷል። መንግስት ህግ የማስከበር ስራውን እንዲያጠናክር ህዝቡም እንዲተባበር ጥሪ አቅርበዋል። መለስካቸው አምሃ ዝርዝር አለሁ ሰማያዊ ፓርቲ ጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የፀጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምለውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሁፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይም ቀጠናዎች ተዘዋውረው ባስተዋሉት መሠረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ መግለጫውን በንባብ አሰምተው ነበረ። ላለፉት 30 ቀናት የፓርቲያችን ከፍተኛ አመራሮች ከ15 በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቃውማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጠዋል። ከየትኛውም ወገን ይልቅ በመንግስትና በገዥው ፓርቲ የስልጣን እርከል ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ሕግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮቹ ሲዛመቱ እየተሰዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ የሱ ዘንድ እንጠይቃለን። ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግስት ብቻ አልተወም። መላው የኢትዮጵያ ህዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ thank <laughs> you መለስካቸውን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችንን እንለፍ። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት አዲስ አበባ ላይ ባደረጉት ውይይት ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪውን አድርሶናል። በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዴሞክራሲያዊ ሽግግር፣ ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደ ተስተዋለም ተገልጿል። ክልሉን የብጥብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜ ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑንም ተነስቷል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል። እኮ ከነ አከሞቱማ ናኖ ኦሮሚያ ቲከኒ ከመቆፈቱን ተኢ ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌዴራል መንግሥትም ጣልቃ መግባት ይኖርበታል። ፌዴራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በምክክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር ጥቃቱን ከሕዝባችን ላይ ለመመከት ወስነን እየሰራን ነው። ብዙ ውጤቶችም ተገኝተዋል። በዚህ ውይይት የኦሮሞ ዴሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከአስር በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበረከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በምዕራቡ የሀገሪቷ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እንዳይሆን በመድረኩ ላይ ተነስቷል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር፣ መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል። በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ እልባት ሊኖረውና ሊቆምም ይገባል። የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጀዋር መሐመድ የቀረበው ሐሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግሥት መካከል የተደረገው ስምምነት በፍጥነት ስራ ላይ ውለው የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የሕዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል። ወረከና ዱበ ደቢሱ በርባደን ጀደሙ ከነዝ ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግሥት ለዚህ በቂ መረጃ አለው፣ ሕዝብም የበለጠ መረጃ አለው። እነዚህን እውነታዎች በማጣመር እንዴት ነው ልናስቆማቸው የምንችለው? በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ሕዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ወቅታርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢኑ ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። በሕገወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከሁለት ሺህ በላይ እንደሚሆኑ በታንዛኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የዲያስፖራ ክፍል ምክትል ጸሐፊ አቶ ምስጋናውን መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት ላይ መሆናቸውን ነው ለአሜሪካ ድምጽ የገለጹት። አሁንም ኤምባሲው በታንዛኒያ በገሞ የሚባል ግዛት ውስጥ የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ ሀገራቸው ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር እየተሰራ መሆኑንም ገልጿል። ገልሞ ዳዊት ተጨማሪ ዘገባውን አድርሶናል። በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የአገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ሕገ ወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከ2000 በላይ ኢትዮጵያውያን ታስሮ እንዳሉ ገልጸዋል። አቶ መዝጋናው መሸሻ ዳሬሰላም ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው። የታወቀ ነገር ምንል እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትር እና እዚህ የሀገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹዋሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣንም በኋላ እንደሚነግሩን እዚህም አይኦኤሞች እና ኢሚግሬሽን ሰዎች ኢቨን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉ ሲደመር ሁለት ሺህ በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ ዚህ በአጋማዊ ያሉት አሁን የሚነሱት እነዚህን አንድ አንድ ዙርን መለስ ብለን ነው እነዚህን ከዛ ፌስ ቱ ፌስ ስሪ እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ሊሰጡን ነው እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን። በህዳር ሰባት ሁለት ሺ አስራ አንድ ዓመተ ምህረት የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ነው የገበየው ከታንዛኒያ አቻቸው አውግስቲን ማሂጋ ጋር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማሂጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደሚሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ ሀገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ ሁለት እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ። ባጋማዊ ያሉት አሁን የሚነሱት ፕላስ ታንጋ ምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉት ሶስት መቶ የሚጠጉ አሉ፣ እስራቸውን የጨረሱ ልጆች። እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። ጨረሱ ናቸው፣ እንደዚሁ መመለስ የሚፈልጉ ናቸው። ባጋማዊ ያሉት ምንድን ነው እንግዲህ የረሃብ አድማ አረጉ ሁሉም ለአንድ ሳምንት አልበሉም ነበር። እና እሱን ነው ያው ኢሚግሬሽን ፐርሰኖች እዚህም ተጨንቀው ደውለውልን ሂዱ እባካችሁ እዩዋቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ራብ አድማ ነው ከፍተኛ ነው። ኦልሞስት በየ በሶስት በአምስት ክፍል ውስጥ ተኝተው ነበር። ሁሉም ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ። በቃ እንሞታለን ወደ ሀገራችን ካልተመለስም እንሰራለን ብንሞት ይሻላል ብለው ነው። ኦልሞስት ደካክመውን ያገኘናቸው አጋጣሚ ስንሄድ እና ስናወራቸው ደስ አላቸው። እስራቸውን ባይ ደግሞ ይጨርሰዋል። እንግዲህ ያው የተከሰሱበት በህገ ወጥ መንገድ ገባቸው ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ ዓመት በላይ ነው የቆዩት። የሚገርም የሚመልሳቸው አቶና በእሱ ነው ብቻ መንስያቸው። ለምን አንመለስም ቶሎ ነው ወደ ሀገራችን? ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለዓመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ አገራቸው የሚመልሳቸው የዓለም አቀፉ ፍልሰተኞች ድርጅት አይኦኤም በምልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደርግም ወይ ተብሎ ተጠይቀው ቀጣዩ መልሰዋል። ባለኝ መረጃ ኢቭን ሊሴ ፓሴን በነፃ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ ፕላስ ደግሞ እዛም አሁን አይ ኤም እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው ሀገር ቤት ሲሄዱ፣ ዝም ብሎ አድረሷቸው አይመለስም፤ ያቋቁማቸዋል ሀገር ቤት እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨሬ ማድረግ ያ በጀት እንደዚህ እንደዚህ ያለ አይመስለኝም። እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው። ከሁለት መቶ በላይ የሚሆኑና በአገሞዩ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አለሙታንዳ ከወራት በፊት ሁለት መቶ በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳሬሰላም ያለው ኢትዮጵያ ኤምባሲ እንዲሁም አይኦኤም እና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምጽ ገለሙዳዊት ከናይሮቢ የፍቅር ጅማሬ የአስመራ ድምሬ የፍቅራችን ዝማሬ ከሀያ ዓመታት በኋላ ድንበሩ ተከፍቷል። ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል። የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ። ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል። ግብይቱ በናቅፋ ጦፏል። ሬገል ለአከ የኮርኒስ እቃዎችን ይዞ ነው ከአዲ ግራት ወደ አስመራ ሄደው በገበያው ላይ ያደረገው ቀደም ያለ ጥናት የለም። ሰቦች ግሰት ሓዘ ስራሕ እዩ ከእግዚአብሔር ጋር የተያያዘ ነው ከሆነ ይሆናል፣ ካልሆነም አይሆንም። ሌላኛው የኮንስትራክሽን እቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል። ንግዱ ያዋጣ አያዋጣ አናውቅም። ያው በቃ አውዳመት በለው። ከምስራቁ የመጡ ነጋዴዎችም እንደ ሽንኩርት፣ ብርቱካን፣ ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል። ላን መስፍን እባላለሁ። የመጣሁት ከመታራ ሲሆን ይዤ የመጣሁት ግሬፕ አራንሺ የሚባል ነው። በእውነቱ ከሆነ በሀገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው። በ15 ናቅፋ እየሸጥን ነው። ለኤርትራ ሕዝቦች ሁሉ በጣም ደስ የሚል ነው። አየሩ በጣም ተመችቶናል። የሀገራችን ምርት ግን በጣም አስደሳች ከሆኑት መካከል አንዱ ነው። ከዚህ የመርሃኖ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ። የአሰብ ወደብ በነጋዴዎች ሞቅ ብላለች። ስሜ አስፋው ሱፍ እባላለሁ። ኢትዮጵያዊ ነኝ። ጫማ ምናምን እየሸኩ ነው። ሳሙና ምናምን እየሸኩ ነው። ቆንጆ ነው። የምወድሽ መርት ትባላለች። ነባርታ አሰቤ አብዚ አስርተ ክልተ ዓመት ጌርና አለና ለ12 ዓመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት። አሁን ድንበሩ በመከፈቱ ደስ ብሎኛል። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ቀይ ባህር ጠልቀው የሚዝናኑም አሉ። ከድር በዛብህ እባላለሁ። እኔ የመጣሁት ከሰመራ ሎጊያ ነው። የሳምንቱን መጨረሻ ምክንያት በማድረግ አሰብን፣ ቀይ ባህርን ለመዝናናት ነው የመጣሁት ትር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትር እና ክቡር ኢሳያስ አፈወርቅን እዚህ ሰላም ድርድር ኢትዮጵያና ኤርትሪያና አንድ እንዲሆኑ በማድረጋቸው በጣም ሊመሰገኑ ይገባቸዋል። ከዛ በመቀጠል እዚህ አሰብ መተን አገሪቱን እያየን እየጎበኘን ነው። ከአሰብ ወደብ ሰባ አምስት ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች። ስራ አጥ የሆኑ ወጣቶች ይበዙባታል። ስሜ ያው ሐመዱ እባላለሁ። እዚህ የቡሬ ነዋሪ ነኝ። ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ ለሀያ ምናምን ዓመት ያው ተዘግቶ የነበረ መስመር ነው። ምንም አይነት እንቅስቃሴ አልነበረም። አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው እና የተሻለ የስራ ዕድል ለህብረተሰቡ መንግስት ይፍጠርልን ብለን ነው የምንጠይቀው። ወጣቱም ስራ ፈት ነው። የስራ ዕድል ቢመቻችልን እያልን ያው ለመንግስት መልክታችንን በዚሁ አጋጣሚ ለማስተላለፍ እንወዳለን። እንወዳቸዋለን ቢኒያም አዳህኖም ቡሬ ውስጥ ነው ያደገው። ቡሬን ከተማን ክንደይ ክትበጽሐን ክትንዕብልን ዝግባአ ዓዲ ሕጂ ብድኽነትን ፈሪሳን ቡሬ ከተማ ብዙ ማደግና መበልጸግ የሚገባት ነበረች። አሁን ግን ፈርሳ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል። ምክንያቱም ምንም ዓይነት እንቅስቃሴ የለም። ላለፉት ሃያ ዓመታት ምንም ሥራ የለም። ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም። ሌላው ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል። ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን። ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን። ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለ ነው። ምክንያቱም ብዙ ነገሮች ወደኛ ያው ኤክስፖርት መደረጋቸው አይቀርም። ስለዚህ በጣም ትልቅ ተስፋ አለን። ለዚህ ሰላም ደግሞ ለታገሉትም መስዋዕት ለሆኑትም ትልቅ ምስጋና ላቀርብ እወዳለሁ። አመሰግናለሁ። ሌላ ወጣት ደግሞ ስለዚህ አሁን ሁላችን እየተንቀሳቀስን ያለነው ከዚህ የበለጠ እድገት እንጠብቃለን። አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው። አሁን ያስታውቃል፣ እና ሁላችንም አሁን ያለው በቃ ለምሳሌ እድገት ሀገር ፕላን እየመጣ ነው። አስፓልት ሊሰራልን ነው ምናምነ ቤቶቹ ምናምን ሁሉ እያየራሉ ብቻ ተስፋ ለፉል ነው እና ምናለፋ በቃ አሁን ደስ ብሎናል። ሁላችንም ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል። በቃ ደስ የሚል ነገር ነው ያለው። እነሱም ራሱ እዛ አሁን ደስ ብሏቸዋል እየሰሩ ነው። የእኛ ወደዛ ሂደው ይሰራሉ። ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምኑን ኤልትራ ላይ ቲማቲሙን ምኑን ምኑን እየሸጡ ነው ያሉት። ደስ ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው። ከዚህ በላይ የሚነበበው ግን ተስፋና የስራ ተነሳሽነት ስሜት ነው። ታበባ ባለሜ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ሙክቤል የአቤሮ በቴክኒኩ አብሮን ነበረ። መልካም ምሽት። ደህና ደሩ። በነገውም ጉዞ እንገናኝ።